voice of America የሰብአዊ መብት ጥሰት የፈጸመ ማንኛውም ሀገር በተባበሩት መንግስታት መድረክ ላይ ሊሰየም አይገባውም ሲሉ በድርጅቱ የዩናይት ስቴትስ አምባሳደር ኒኪ ሄሊ አሳሰቡ። አምባሳደሯ ጄኔቫ ላይ በተካሄደው መድረክ በዛሬው ዕለት ሲናገሩ ዩናይትድ ስቴትስ በምክር ቤት ውስጥ ያላትን ተሳትፎ በጥንቃቄ እንደምትመረምር አመልክተው አንዳንድ ተጨባጭ መሻሻሎች ያሏቸውንም መደረጋቸውን አክለው ገልጠዋል አምባሳደር ሄሊ የሰብአዊ መብት ይዞታው አሽቆልቁሏል ካሏት ከቬኔዙዌላ ጋር ዩናይትድ ስቴትስ እዚያው ጄኔቫ ውስጥ የጎንዮሽ ውይይት ማድረጓንም አመልክተዋል። እናም ቬኔዙዌላ ቤቷን ካላጸዳች በቀር በድርጅቱ ምክር ቤት ውስጥ ቦታ ሊኖራት አይገባም ነው ያሉት። አምባሳደር ሄሊ ቢንግ አ ሜምበር ኦፍ ዚስ ካውንስል ኢዝ አ ፕሪቪሌጅ ኤንድ ኖ ካንትሪ ሁ ኢዝ አ ሂውማን ራይትስ ቫዮሌተር ሹድ ቢ አላውድ አ ሲት አት ዘ ቴብል። የዚህ ምክር ቤት አባል መሆን በራሱ ክብር ነው። የሰው ልጆች መብት የሚረግጥ አገር ደግሞ እዚህ ምክር ቤት ውስጥ መቀመጫ ሊኖረው አይገባም። በመጨረሻም ይህ ምክር ቤት በቬንዚዌላዋ ላይ አንድም ውሳኔ አለማሳለፉ እያስደነቀም ባለበት ወቅት ባለፈው መጋቢት ወር በእስራኤል ላይ የተዛባና ባለአምስት ነጥቦች ውሳኔ እስራኤል ላይ አሳልፏል። ምክር ቤቱ ታማኝነት እንዲኖረው ካስፈለገ ይህን የከፋ ጸረ እስራኤል አቋሙን ማስተካከል ያስፈልገዋል። አምባሳደር ሄሊ ከዚህም ሌላ ሎንዶን ላይ በደረሰው የሽብር ጥቃት በዩናይትድ ስቴትስ ስም ሐዘናቸውን ገልጠው ዩናይትድ ስቴትስ ሽብርተኝነትን በመዋጋት ረገድ የጠበቀና የማያወላውል አቋም እንዳላትም አረጋግጠዋል።